K Alem. በቢሾፍቱ ከተማ የሚገኘው የኢትዮጵያ ግብርና ምርምር ማዕከልና ዓለም አቀፉ የቤት እንስሳት ምርምር ማዕከል ከምስራቅ ወለጋ ሆሮ የተሰኘ አካባቢ የተገኘ የዶሮ ዝርያን ለማሻሻል በጥረት ላይ ናቸው። በዚህ የማሻሻል ጥረት ሆሮ የተሰኘ ስያሜ የተሰጠው የዶሮ ዝርያ በዓመት የሚጥለውን እንቁላል ወደ 180 ማሳደግ ችለዋል። ይህ ግን ወደ አንድ መቶ ሚሊዮን ለሚደርሰው የኢትዮጵያ ሕዝብ ፍላጎት በቂ አይደለም። ዶክተር ታደለ ደሴ በዓለም አቀፉ የቤት እንስሳት ምርምር ማዕከል የፕሮጀክት ኃላፊ ናቸው። የሀገራችን ዶሮዎች፣ ያልተሻሻሉት ዶሮዎች በአመት ስልሳ እንቁላል ነው የሚሰጠው አንድ ዶሮ ሊሰጥ የምትችለው የመጨረሻው ትልቁ ስልሳ እንቁላል ነው በአመት። በአለማችን ላይ ያሉ ግን በተለይም የእኛን ኢንቫይሮንመንት ወይም የእኛን ስነ ምህዳር የሚወክሉ ቦታዎች ላይ ዴቨሎፕ የተደረጉ ለምሳሌ እንደ ኢንዲያ፣ እንደ ብራዚል፣ እንደ ደቡብ አፍሪካ እና የመሳሰሉት ተዳቅለው የተገኙ ዝርያዎች ግን እስከ ሁለት መቶ እንቁላል በአመት በዶሮ ይሰጣሉ። የመጀመሪያው ነገር የሀገራችን ዶሮዎችን የእንቁላል መጣል ችሎታ ማሳደግ እንችላለን አይ ብለን ጠየቀን። ከደብረ ዘይት እርሻ ምርምር ኢንስቲትዩት ጋር በመተባበር አሁን ሆሮ የሚባል ዝርያ ዴቨሎፕ እያደረገ ነው። ይህ ዝርያ ከመነሻው ስልሳ እንቁላል በዶሮ በአመት ይሰጥ የነበረው ዝርያ ደብረ ዘይት እርሻ ምርምር ውስጥ ከአስር ዝርያ በላይ መረጣ በማድረግ ወደ አንድ መቶ ሰማንያ እንቁላል በአመት በዶሮ እንዲሰጥ ማድረግ ችለናል። ነገር ግን ይሄ አንድ ብሪድ ብቻ ወይም ይሄ አንድ ዝርያ ብቻ የመቶ ሚሊዮን ሰዎችን ፍላጎት ሀገራችን ሕዝብ አሁን መቶ ሚሊዮን እየደረሰ ነው ያሟላል ብለን ስለምና ስለማናስብ ሌሎች ትሮፒካሊ አዳፕትድ የሆኑ በተሻለ ሁኔታ ሞር ፕሮዳክቲቭ የሆኑ ዝርያዎችንም ጎን ለጎን ለምን አምጥተን አንሞክርም፣ በሚል ነው ይህንን ፕሮጀክት የነደፍን። እንዳልኩህ ዝርያዎችን አሁን ስድስቱ ዝርያዎች አመጠን የምንሞክራቸው ዝርያዎች አንዱ ከህንድ ነው። አንዱ ከደቡብ አፍሪካ ነው። አንዱ ከብራዚል ነው። ሌሎችም እንደዚሁ ከሌሎች ሀገሮች ከናይጄሪያም አለን ከሌላም ከሌላም ቦታ አለን። ሆሮ ብሬድ ወይም ኢትዮጵያ ውስጥ ዴቨሎፕ የተደረገ ብሬድም ከነዚህ ከሌሎች ከአምስቱ ብሬዶች ጋር ጎን ለጎን አብሮ በኢትዮጵያ ገበሬዎች ማኔጅመንት ሙከራ እየተደረገበት ነው ያለው። ዓለም አቀፉ የቤት እንስሳት ምርምር ማዕከል ከኢትዮጵያ መንግስት ጋር ከጥቂት ዓመታት በፊት ይፋ ባደረገው ጥናት 38 ነጥብ አንድ ሚሊዮን ዶሮች እንዳሉ ጠቁሟል። ከዚህ ውስጥ 99 በመቶው ዘመናዊ መጠለያ፣ የአመጋገብ ስርዓትና የጤና አጠባበቅ በሌለበት በልማዳዊ የዶሮ አረባብ ስርዓት ውስጥ የሚገኙ ናቸው። በኢትዮጵያ ቅይጥ ግብርና ከእርሻ ስራና ከከብት እርባታ በተጓዳኝ ዶሮ ማርባት ለዘመናት የቆየ ባህላዊ ስራ ቢሆንም ከነበረበት ፈቃል አለም ዶሮ እርባታ ለዘመናት የቤተሰብ ገቢ መደጎሚያና ጠቃሚ የፕሮቲን ምንጭ ሆኖ ዘልቋል የሚሉት ዶክተር ታደለ ደሴ አሁንም የኢትዮጵያ ባለውረቶች በዘርፉ ለመሰማራት ፈቃደኛ አለመሆናቸውን የተቻሉ ኤንቫይሮመንቱ ወይዘሮ የተመቸ ነው። ነገር ግን በአብዛኛው ይሄ ነገር ብዙ ካፒታል የሚጠይቅ ካፒታል ኢንቴንሲቭ የምንለው አይነት ስራ ነው። ሁለተኛው ምንድን ነው? አንድ ሀገር ዘመናዊ የሆነ ዶሮ እርባታ በአገሪቷ ውስጥ ተስፋፍቶ በቂ ምርት አምርቶ ትርፋማ ሆኖ ሶስተነብል በሆነ መንገድ እንዲራመድ ከተፈለገ ግሬን ወይም ደግሞ በቆሎ፣ ስንዴ እና የመሳሰሉት እርሻ ምርቶች በበቂ ሁኔታ መቅረብ መቻል አለባቸው። ምን ማለት ነው? ከሰው ተርፈው ለዶሮ መመገብ የሚችል በቂ የሆነ ምርት ያስፈልጋል። ኢትዮጵያ እንዳለመታደል ሆኖ ይሄ ትርፍ ምርት እስካሁን ድረስ የላትም ወይም ሊኖረን አልቻለም። በዚያ ምክንያት አብዛኞቹ ፊድ ኢንግራዲየንትስ ወይም ደግሞ ለዶሮ መኖ የሚሆኑ ነገሮች ከውጭ ሀገር ኢምፖርት መደረግ አለባቸው። ያ ምን ያደርጋል? ዶሮና የዶሮ ምርት የሆነውን እንቁላል ዋጋውን ውድ ያደርገዋል፣ ወይም ደግሞ ተወዳዳሪነቱን ይቀንሰዋል ማለት ነው። ለምሳሌ አሁን አንድ ዶሮ የታረደ የተበለተ ዶሮ በሱፐርማርኬት ውስጥ እስከ መቶ ሀምሳ ብር እስከ መቶ ሰባ አምስት ብር ድረስ ይሸጣል ኢትዮጵያ ውስጥ። ሌላው ምንድን ነው? ምናልባት ደው በጨረፍታ ነካርጎ ለማለፍ ባለ ሀብት የምንላቸው ወይም በትልቁ ኢንቨስት ሊያደርጉ የሚችሉ ሰዎች ገንዘባቸውን በዚህ ሴክተር ላይ ለመዋል ፈቃደኛ ያለ መሆን ነው። በአብዛኛው እኛ ሀገር ያሉ ባለ ሀብቶች ወይም ገንዘብ ያላቸው ሰዎች ወደ መርቸንዳይዝ ወደዚህ ወደ ትሬዱ የማዘንበል እና እንዲህ አይነት ረጅም ጊዜ እፋት የሚጠይቅ ረጅም ጊዜ ስራ የሚጠይቅ ስራ ላይ ራሳቸውን እንጌጃ ለማድረግም ይመስለኛል የኢትዮጵያ መንግስት የጥቃቅንና አነስተኛ እቅድን ሲያስተዋውቅ ለስራ አጥ ወጣቶች ከታቀዱት መካከል አንዱ የሆነው ዶሮ እርባታና የእንስሳት መኖ ዝግጅት እንደታሰበው ውጤታማ አልሆነም። እስከ ሁለት ሚሊዮን ብር ከመንግስት የገንዘብ ተቋማት ተበድረው ስራውን ከጀመሩ ወጣቶች አንዳንዶቹ የዶሮ ዝርያ፣ የመድኃኒትና የመኖ እጥረት ገጥሟቸው ለኪሳራ መዳረጋቸውን ይናገራሉ። በዘርፉ ስኬታማ ሆነው የተሻለ ገቢ ማግኘት የቻሉም አሉ። በመንግስትና የግል ባለ ሀብቶች ጥምረት ባለቤትነት የሚተዳደረው መቀሌ እርሻ በተለያዩ የአገሪቱ ክፍሎች የዶሮ ዝርያዎችን በማራባት ለገበሬዎች ያከፋፍላል። ድርጅቱ ከፈረንሳይ፣ ከሆላንድ፣ ከህንድና ከቼክ ሪፐብሊክ ያመጣቸውን የዶሮ ዝርያዎች በማራባት ለገበሬዎች ያከፋፍላል። የድርጅቱ ኃላፊ ዶክተር ብርሃነ ግርማይ በገበሬዎች ዘንድ የነበረው ግንዛቤ አነስተኛ መሆን ፈተና ፈጥሮባቸው እንደነበረ ይናገራሉ። አንድ ጫጩት ወስዶ ሰው ማሳደግ እንደሚችል አያውቅም። አዌርነቱም በጣም ያነሰ ነበረ። ዶሮ ትታመማለች፣ ዶሮ ትሞታለች፣ ምናምን የሚል ብቻ አይነት አስተሳሰብ ያለው ህብረተሰብ ለመጀመሪያ አዌርነት መፍጠር ነበረብን እና የተጀመረው መቀሌ ፋርም በመቀሌ ከተማ ነበረ። አዌርነስ ለመፍጠር ምኳ የአንድ ቀን ጫጩት ነው። እኛም የምንሸጠው የአንድ ቀን ጫጩት ስንሸጥ ሰዎቹ በጣም ትንሽ ስለሆኑ ይሞቱብናል፣ እንዴት ማለት እናደርጋቸዋለን ምናምን የሚል ፍርሀት ነበራቸው እና ምንድን ያደረግ ነው መጀመሪያ በብድር መስጠት ጀመርን። ዶሮዎቹ ኖርማሊ መጀመሪያ አርባ ቀናት የተለየ እንክብካቤ ያስፈልጋቸዋል። የመጀመሪያ አርባ ቀናት በትክክል ተንከባክበን አሳደግ ናቸው ማለት ለቀጣይ ህይወታቸው በጣም ወሳኝ የሆነ ጊዜ ነው። ለቀጣይ እንዳይታመሙ፣ ለቀጣይ አሪፍ ፐርፎርማንስ እንዲያሳዩ መጀመሪያ መከተብ አለባቸው። አሪፍ ቴምፕሬቸር ማግኘት አለባቸው። አሁን ለምሳሌ ከማሽን ሲፈለፈሉ ማሽኑ ሰላሳ ሰባት ዲግሪ ሴንቲግሬድ ነው። ኢሚዲየትሊ ከሰላሳ ሰባት ዲግሪ ሴንቲግሬድ ወጥተው ወደ ብርዳንማ አካባቢ ከላክ ናቸው ዶሮዎቹ ይሞታሉ። እና ምንድን ነው እኛ የምናደርገው? እንደ አሰራር ከተማ ላይ ያሉ በእኛና በገበሬው መካከል የሚገኙ ሰዎች አሉ። እነዛ ሰዎች ምን ያደርጋሉ? ከእኛ ዶሮ ወስደው ያሳድጉና አርባ ቀናት አቆይቶ በአርባ አምስት ቀናት ወደ ገጠር ያከፋፍላሉ። የኤክስቴንሽን ሰራተኞች ምንድን ነው የሚያደርጉት? አንድ ደንበኛ ዶሮ ለመግዛት እፈልጋለሁ ሲል ስልጠና ይሰጡታል። በስልጠናው መሰረት ለዶሮው የሚሆን ንጹህ ቤት፣ በኬሚካል የታጠበ ቤት አዘጋጅተዋል ወይ የሚለውን ነገር ሂዶ በአካል ቸክ ያደርጋሉ። ሂዶ ቸክ ካደረጉ በኋላ ቤቱ ንጹህ ከሆነ በትክክል ለዶሮ የሚመቻ አይነት ቤት ከሆነ ስንት ዶሮ ነው መውሰድ የፈለገው፣ ያ ቤት ይበቃቸዋል ወይ ተጨማሪ የኤሌክትሪካል ብሩደር የምንለው ማሞቂያ እንትን አለ፣ ዶሮዎቹ የሚሞቁበት። እሱስ አለው ወይ? አሁን ለምሳሌ አንድ ማሞቂያ ለስንት ዶሮ ነው? ስንት ታዘጋጅቷል፣ ሰውየው ስንት ዶሮ ማነጅ ማድረግ ይችላል የሚለውን በደንብ አሰስ ያደርጋሉ። እንደዛ ካደረጉ በኋላ ነው ዶሮ የሚፈቀድላቸው እንዲወስዱ። ዶክተር ታደለ ደሴ በቢል እና ሚሊንዳ ጌትስ ፋውንዴሽን የገንዘብ ድጋፍ ተግባራዊ የሚደረግ እቅድ በበላይነት ይመራሉ። እቅዱ ኢትዮጵያን ጨምሮ በታንዛኒያ እና ናይጄሪያ ተግባራዊ እየተደረገ ሲሆን ለአገራቱ ስነ ምህዳር ተስማሚ የሆኑ የዶሮ ዝርያዎችን ፈትሾ ለገበሬዎች የማስተዋወቅ ዓላማ አለው። እንግዲህ መሰረታዊ የሚባሉት በመጀመሪያ ደረጃ ተስማሚ የሆነ ለአካባቢው አየር ንብረት፣ ለአካባቢው የመኖ ሁኔታ፣ ለአካባቢው የጤና ሁኔታ ተስማሚ የሆነ የዶሮ ዝርያ መምረጥን ይጠይቃል። ወይም ደግሞ ያንን ዝርያ ማወቅ ይጠይቃል። አሁን ኢትዮጵያ ውስጥ ስድስት የተለያዩ ዝርያዎች አስገብተን በሁለት ሺህ አምስት መቶ አነስተኛ ገበሬዎች ላይ ሙከራ እያደረግን ነው። ስድስቱን ዝርያዎች ከስድስቱ ገበሬው የሚወደው በጣም ምርታማ የሆነው በጣም የማይሞተው ወይም ደግሞ ሰርቫይቭ የሚያደርገው የትኛው ብሪድ ነው የሚለውን እየሰራና ያለ ነው በአምስት ክልሎች ላይ ዋንስ ዊ አይደንቲፋይ ዘ ፕሪፈርድ ላይን ኦር ስትሬን ከፕራይቬት ሴክተር ትላልቅ የፕራይቬት ሴክተር ካምፓኒስ ጋር ተገናኝተን ያ ብሪድ ወይም የተመረጠው ብሪድ በሰፊው ተባስቶ ለአነስተኛ ዶሮ አርቢዎች በበቂ ሁኔታ እና ረክስ ባለ ሁኔታ የሚደርስበትን ሁኔታ ለማመቻቸት ከትላልቅ የዶሮ አርቢ ካምፓኒዎች ጋራ ስምምነት እየተፈራረም ነው። የመጀመሪያው ነገር ዝርያ ነው። ሁለተኛው መኖ ከዶሮ እርባታ ወይም ደግሞ ኢምፑት ከምንለው ወይም ግብአት ከምንለው ከስልሳ እስከ ሰባ ፐርሰንቱ ዋጋው ወይም ደግሞ ኮስቱ መኖ ላይ ነው ያለው። መኖ ላይ ጥሩ ነገር ከሰራንና የመኖውን ዋጋ መቀነስ ከቻል ጥሩ መኖ ማቅረብ ከቻል፣ ፕሮዳክሽን ፕሮዳክቲቪቲ ወይም ደግሞ ምርታማነት ይጨምራል። ዶክተር ብርሃነ ግርማይ የዶሮ እርባታ ስራ ለቸልተኞች እንደማያዋጣ ነው የሚናገሩት። ከደንበኞቻቸው መካከል በጥንቃቄና በትጋት የሰሩት ስኬታማ ሆነዋልም ይላሉ። ዶሮ ግን እንክብካቤ ያስፈልጋታል። ሀያ አራት ሰዓት የሚከታተል ሰው ያስፈልጋታል። ክትባት በሰዓት መስጠት አለብን እና ትንሽ ቸልተኝነት ባሳየናት ቁጥር ዶሮዋ ትጎዳለች። ዶሮዋ ከተጎዳች የሚፈለገው ፕሮዳክሽን አታገኝም፣ ወይም ደግሞ ከተጎዳች ትታመማለች ዶሯ። ስለዚህ እንክብካቤ በትክክል የማይሰጡ አይነት ሰዎች የተወሰኑ ፌል አድርገዋል። እኛ ጋር ግን በተከታታይ የሚወስዱና ሰክሰስፉል የሆኑ ማህበራትም አሉ። በመንግስት የተቋቋሙ ማህበራት ብቻ ሳይሆኑ ጓደኛሞቹ ነው የጀመሩ ሲጀምሩ አምስት ዶሮ አምስት መቶ ዶሮ ወስደው የጀመሩ እና አሁን ግን በአንድ ጊዜ እስከ አርባ ሺህ አምሳ ሺህ ዶሮ መውሰድ የሚችሉ ጓደኛሞች አሉ። እነዛ ሰዎች በጣም በጣም ሰክሰስፉል ሰዎች ናቸው። በጣም ትርፋማም ናቸው። የኢንዱስትሪው አሰራርም ገብቷቸዋል። ዶሮዎችን ከሚያጠቁ በሽታዎች መካከል ፈንግል፣ ፈንጣጣ፣ ሊምፎይድ ሊውኮሲስ የሚባሉት በምሳሌነት ይጠቀሳሉ። በሽታዎቹ የሚተላለፉባቸው መንገዶችም አያሌ ናቸው። ከነዚህም ውስጥ በንክኪ፣ እርስ በርስ በመነካከስ፣ በተበከለ ውሃ ወይም መኖ፣ በአፈር ደም፣ በሚመጡ ተባዮች፣ በሰውና በእንቁላል አማካኝነት የሚተላለፉ አሉ። ዶሮዎቹን ለይቶ ማርባት፣ ሰራተኞችን በበቂ ሁኔታ ማስተማር፣ የንጽህና አጠባበቅና ቁጥጥርን ማጠናከርና ክትባት በሽታዎቹን ለመከላከል የሚጠቅሙ ዘዴዎች ናቸው። ዶክተር ታደለ ደሴ በሚመሩት እቅድ መሰረት በኢትዮጵያ በቂና ውጤታማ ክትባት እንዲኖር ለማድረግ እየተሰራ ነው። በመጀመሪያ ደረጃ ጥሩ የሆነ ዋጋው በጣም ብዙ ያልሆነ ክትባት በበቂ ሁኔታ ማቅረብ አንዱ የፕሮጀክታችን አላማ። ለምሳሌ ፈንግል አንዴ ከገባ ብዙዎቹን ዶሮች ይገላል፣ ምርታማነታቸውን ይቀንሳል እና በጣም አጥፊ በሽታ ነው። ነገር ግን ደብረ ዘይት የሚገኝ አገር አቀፍ የእንስሳት ኢንስቲትዩት የሚባል ወይም ደግሞ ኤን ቪ አይ ናሽናል ቬተሪናሪ ኢንስቲትዩት የሚባል የዚህን በሽታ መቆጣጠሪያ ቫክሲን ያመርታል። ከዚህ በፊት ያመርቱ የነበሩት ለአንድ ሺህ ዶሮዎች የሚሆኑ፣ ለሁለት ሺህ ዶሮዎች የሚሆን፣ ለሶስት ሺህ ዶሮዎች የሚሆን በአንድ ብልቅያት ውስጥ ነበር የሚያመርቱ። አሁን ግን በሀምሳ ዶዝ ወይም ደግሞ በአንድ ብልቅያት ለሀምሳ ዶሮዎች የሚሆን እንዲያመርቱ ስምምነት ላይ ደርሰን አሁን ማምረት ጀምረዋል። ያ ማለት ምን ማለት ነው? አንድ ገበሬ ሀምሳ ዶሮዎች ቢኖሩት ሄዶ ከ ሱቅ ውስጥ የአምሳ ዶሮዎች የሚሆኑን ቫክሲን ገዝቶ ለአምሳ ዶሮዎቹ ክትባቱን ይሰጣል ማለት ነው። ከዚህ ውስጥ ግን የነበረው ነገር ምንድን ነው? አምሳ ዶሮ ያለው ሰው የአንድ ሺህ ዶሮዎች የሚሆኑን ቫክሲን ገዝቶ ለአምሳ ዶሮዎች ሰጥቶ ቀሪውን ለዘጠኝ መቶ አምሳ ዶሮዎች ሊሆን የሚችለው ቫክሲን እየተጣለ ነበር የነበረበት ሁኔታ። ስለዚህ ምን ማለት ነው? ዶሮ እርባታን ውድ ያደርገዋል ማለት ነው። አድማጮች፣ የዕለቱ መሰናዶ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።